ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ርዕሶችን ጨምቆ ያቀርባል። የአየር ንብረት ለውጥና የሕዝብ ብዛት በተገኘው ውጤት ላይ አደጋ ደቅነዋል ተባለና ስለ ኢትዮጵያ የመዋዕለ ነዋይ መስህብነት ተገለጸ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኦቶዋ ሲትዘን ማለት የኦቶዋ ዜጋ የተሰኘው የካናዳ ድረገጽ ዘጋቢ ሻሸመኔ ሄዶ ስለታዘበው ድባብ ሲዘግብ የአየር ንብረት ለውጥና የህዝብ ብዛት እየናረ መሄድ ኢትዮጵያ በምግብ ራስዋን ለመቻል በምታደርገው ጥረት ያገኘችውን ስኬት አደጋ ላይ ሊጥል ይችላል ይላል። የድረገጹ ዘጋቢ ካርል ኒውስታይደር በሻሸመኔ ከተማ የህድ ረድኤት ሲቀበሉ የነበሩት በአንድ ሄክታር መሬት 12 አባላት ያሉትን ቤተሰብ የሚያስተዳድሩት አብደላ ወሂሎ የተባሉ አርሶ አደር እኛ ረድኤት አንፈልግም። የምንመርጠው ሰርተን ራሳችንን መቻል ነው። ነገር ግን ሁኔታው ስላልፈቀደ እርዳታውን ለማግኘት በመቻሌ ደስተኛ ነኝ። ምክንያቱም ልጆቼ አይራቡም ማለታቸውን ገልጿል። በደቡባዊ ኢትዮጵያ ካለፉት ጥቂት ዓመታት ወዲህ ተከታታይ ድርቅ በመድረሱ ከ26,000 በላይ የሚሆኑ ሰዎች ሻሸመኔ ካለው የአስቸኳይ ጊዜ የምግብ ረድኤት ማዕከል እርዳታ ያገኛሉ። አስርተ ዓመት ካልሞላ ጊዜ በፊት የተትረፈረፈ የምግብ ምርት ያስገኝ የነበረው ሻሸመኔና ሕዝብ በብዛት የሚኖርበት የደቡብ ማዕከላዊ ኢትዮጵያ ተደጋጋሚ የምግብ እርዳታ ወደሚያስፈልገው አካባቢ ተለውጧል። በአጠቃላይ ሲታይ ግን ሀገሪቱ ድህነትን በመቀነስ ረገድና የድርቅ ሁኔታ ወደ ረሃብ እንዳያመራ በመከላከል ረገድ ቀጣይ መሻሻል አሳይታለች። ስምንት ከመቶ የእድገት ነጥብ በማሳየትም በአፍሪቃ ምናልባትም በዓለም ደረጃ ከፍተኛ የኢኮኖሚ እድገት ካሳዩት ሀገሮች አንዷ ሆናለች ይላል ኦቶዋ ስት ዘንድ ረገጽ ላይ የወጣው ጽሁፍ። ያም ሆኖ ይላል ድረገጹ፣ ገና ብዙ መደረግ ያለባቸው ነገሮች አሉ። ኢትዮጵያ እኮ በተባበሩት መንግስታት ድርጅት የልማት መለኪያ መሰረት ከ187 ሀገሮች ገና 174ተኛ ናት። ካናዳ ባለፈው ዓመት ከ176 ሚሊዮን ዶላር በላይ የሚሆን ገንዘብ ለኢትዮጵያ የልማት ውጥን መስጠቷን የገለጸው ድረገጽ፣ ኢትዮጵያ ካናዳም ለምትገኝባቸው በርካታ ምዕራባውያን ለጋሾች እርስ በርስ የሚቃረን ገጽታ ሆናባቸዋለች ይላል። የኢትዮጵያ መንግሥት በአንድ በኩል የተቃዋሚ ፓርቲ አባላትንና ጋዜጠኞችን በማሰር ተግባር የዘገባዎች ርዕስ ሲሆን ይታያል። ከቅርብ ጊዜያት ወዲህ ደግሞ የቻይናና የህንድ ኩባንያዎች ወደ ውጭ ለሚልኩት ምርት ሰፊ የእርሻ መሬት ለመስጠት ሲል መንግስት በአስር ሺዎች የሚቆጠሩ ዜጎችን ወደ ሌላ ቦታ አስፍሯል በሚል ሲወገዝ ቆይቷል። በአንጻሩ ደግሞ በርካታ የረድኤት ድርጅቶች መንግስት ድህነትን በመቀነስ ባለው ቁርጠኛነት ያሞግሱታል። ምክንያቱም የኢትዮጵያ መንግስት በዚህ ረገድ ከብዙ የአፍሪካ ሀገሮች የተሻለ ሰርቷልና ሲል ድረገጹ ጠቁመዋል። መንግስቱ ያሳየው በግልጽ የሚታይ መሻሻል ድርቅና የምግብ ዋጋ መናርን የመሳሰሉት አስከፊ ክስተቶች ወደ ረሃብ እንዳያመሩ ማድረጉ ነው። መራብ እንዳለ የታወቀ ነው። ነገር ግን እንደ አውሮፓ አቆጣጠር በ1984 ዓ ም እንደታየው አይነት ረሃብና እልቂት ለማስወገድ ችሏል። አሁን የምግብ ቀውስ ከመድረሱ በፊት አስቀድሞ ማስጠንቀቂያ የሚሰጥ የአደጋ መከላከል ዝግጅትና የምግብ ዋስትና ዘርፍ አለ። የኢትዮጵያው ውጤታማ የሴፍቲኔት ፕሮግራም ሰባት ሚሊዮን የሚሆኑትን በቀጣይነት ለችግር የተጋለጡትን ዜጎች ለመርዳት የስራ ውጥን ይፈጥራል። ለጭቆናውና ለልማቱ ተጸራሪ ገጽታዎች መንስኤ የሆነው መንግስት በሀገሪቱ ሕዝብና በኢኮኖሚው ላይ ሙሉ ቁጥጥር ያለው መሆኑ ነው ከመሬት ይዞታ አንስቶ እስከ የእህል ዘርና ማዳበሪያ ማከፋፈል ድረስ መንግስት ይቆጣጠረዋል ሲል ድረገጹ ይዘረዝራል። አያይዞም ኦቶዋ ሲቲዘን ድረገጽ ጠቅላይ ሚኒስትር መለስ ተቃዋሚዎቻቸው ጨቋኝ አምባገነን አድርገው ቢያቀርቧቸውም ከምትተራመሰው ሶማሊያና ጦርነት ከሚፈራረቅባት ሱዳን መሃል በጸጥታ አስተማማኝና የተረጋጋች ሀገርን ስለሚመሩ ምዕራባውያን ለጋሾችና ወዳጆቻቸው ሀገሮች አያጠብቁባቸውም። ዩናይትድ ስቴትስ ባለፈው ዓመት ከ3.5 ቢሊዮን ዶላር በላይ የሚገመት የምግብ እርዳታ ወደ ኢትዮጵያ አስገብታለች። ነገር ግን በኢትዮጵያ መንግስት ላይ ጫና የማሳደር አቅሟ እየቀነሰ እንጂ እየጨመረ አልሄደም ሲል በኦቶዋ ስትዘን ላይ የወጣው ጽሁፍ ተችቷል። በኢኮኖሚስት የተባለው መጽሔት ደግሞ ኢትዮጵያ የውጭ መዋለ ንዋይ እየሳበች መሆኗን ገልጾ በሩ የሚከፈተው ግን ለሁሉም ሳይሆን ለተወሰኑት ነው። በኢትዮጵያ የመዋዕለ ነዋይ እድል ለማግኘት የሚፈልጉ የውጭ ሀገር ተወላጆች ከጠቅላይ ሚኒስትር መለስ ዜናዊና ከሚኒስትሮቻቸው ጋር ጥሩ ግንኙነት መመስረት ይኖርባቸዋል ይላል መጽሔቱ። ኢትዮጵያ የመዋዕለ ነዋይ መስህብ የሆነችበትን ምክንያት ሲያብራራ የእድገት ሰንጠረዥ ካርታ ተጠቅሟል። በአፍሪቃ የነዳጅ ዘይት ሀብት ሳይኖራቸው ፈጣን የኢኮኖሚ እድገት በማሳየት ላይ ካሉት አስር የአፍሪካ ሀገሮች ኢትዮጵያን በቀዳሚነት አስቀምጧል። ታይገር ብራንድስ የተባለው የደቡብ አፍሪካ የምግብ አቅርቦት ኩባንያ ባለፈው ዓመት በትልቅ ይዞታ ደረጃ ኢትዮጵያ ገብቷል። ዲያጊዮ እና ሃይነከን የተባሉት የታወቁ የመጠጥ ኩባንያዎች የመንግስት ይዞታ የነበሩትን የቢራ ፋብሪካዎች ባለቤት ለመሆን ወደ 400 ሚሊዮን ዶላር የሚጠጋ ገንዘብ አውጥተዋል። አሁን ደግሞ ሹልስ ግሎባል ኢንቨስትመንት የተባለው የአሜሪካ የመዋዕለ ንዋይ ኩባንያ በኢትዮጵያ የ100 ሚሊዮን ዶላር የገንዘብ ተቋም እንደከፈተ አስታውቋል። ሙሉ በሙሉ በኢትዮጵያ ላይ ያተኮረ የመጀመሪያው የግል የአክሲዮን ተቋም መሆኑ ነው። ይህ ሲባል ግን ሁሉም ነገር መልካም ነው ማለት አይደለም። 85 ሚሊዮን ህዝብ ያላት ኢትዮጵያ በዓለም ካሉት እጅግ ደሃ ሀገሮች መካከል ትፈረጃለች። መንግስት የሚመድበው ብዙ ወጪና ከፍተኛ የመንግስት ብድር ግሽበት ሲጨመርበት የግል ኩባንያዎች ብድር የማግኘት እድልን ያጣብባል። መሐል አዲስ አበባ በአዳዲስ መንገዶችና ድልድዮች ቢያሸበርቅም የተቀሩት የከተማይቱ ክፍሎች በደሳሳ ቤቶች የተሞሉ ናቸው። አሁንም ዋናው የሀገሪቱ የገቢ ምንጭ እርሻ ነው። ከ40 ከመቶ በላይ የሀገሪቱ ዓመታዊ ገቢ በእርሻ ላይ የተመሠረተ ነው። ከጠቅላላው የሀገሪቱ የሥራ አቅምም ከ80 ከመቶ በላይ በእርሻ ዘርፍ ላይ ነው። ከሞላ ጎደል ሁሉም የግል የንግድ ዘርፎች በአነስተኛ ይዞታ ደረጃ ላይ ያሉ ናቸው ሲል ኢኮኖሚስት የተባለው መጽሔት ለንባብ አብቅቷል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።